ይሄ ትምህርትን ከሌላ የማምጣት አዳዲስ ነገሮችን የመቅሰም ዝንባሌ አገር ከበቀለው በአካባቢ በቄ ካለው እውቀት ጋር ማዛመድ፣ ልማድ፣ ወጎች፣ ባህሎች የሚኖራቸው ሚና እንዲህ ያለው የትምህርት ስርዓት በሚቀረጽበት ጊዜ ምን አይነት ሚና ይኖራቸዋል? እንዲህ አንድ ህዝብ በገቡ ባህል ላይ የተመሰረተ ደግም ጠላንም ሳናውቅ በልጅነት ያደግንበት አብሮን ይኖራል። አስተሳሰባችንንም ብዙ ጊዜ ይመለከተዋል። እና ይሄ እንደዚህ አስተሳሰብ ከወላጆች ከትምህርት ቤት የሚደረግ ነገር ነው። ሁለተኛ ደግሞ የቀለሙን እና የሳይንሱ ዘመናዊ ቴክኖሎጂ ትምህርት ከሰብአዊ ትምህርት ሂማኒቲ ሰው የመሆን ነገር መቼም ውደት እንጠላንም ሁላችንም ሰውነን። ሰው መሆን ማለት አርባ አመት አምሳ አመት ስልሳ አመት ኖሮ መሄድ ማለት ነው። በዚህ ጊዜ ውስጥ ምን ቁም ነገር ሰብተናል? ምን ቁም ነገር የሰሩልን ሰዎችን ብድር ለመመለስ ሞክረናል? ይሄ ሰውነት የሚለውን ነገር ቀደም ብለን ስንጨዋወት አንስታውት ነበረ። ሰው መሆንን አንድ ሰው በተለምዶ መደበኛ ትምህርት ቤቶች ውስጥ ሊያገኘው እንደማይችል ሰው መሆን እስካልቻለ ደግሞ እንግዲህ ሰው ነኝ የሚለውን ነገር ነው ሰው የሚፈልገው። ና እስኪ ቀደም ጀምር ያደረጉትን ወግ እናራዘው። ሰው ማለት ምን ማለት ነው ሰው ማለት መቼ ነው? አዎ ሰው ማለት በሁለት እግሩ የሚሄድ ማለት ብቻ ነው። በሁለቱ እግሩ የሚሄድ ብዙ አደገኛ አሁን ያለ ይሰው አይደለም። ለሌላ የማያስብ አደገኛነቱም የሚቀጥል የፍጡር ትልቅ ችግር ነው። ትምህርት አንዱም ፍልስፍናም ነው። እና የፍልስፍናውን ገጽታ ቆየት አድርገን እንመለከታለን። እስኪ ዶክተር አያሌውን እንተዋወቃል ከልጅነት እስከ እውቀት የመጡበትን መንገድ ዛሬም እንዲህ ያለ ሥራ ትተው ማለፍ የሚጥሩበትን መንገድ እንድናይ ሁሉ ድል ይሰጠናል። ለምን ወደ ስራ ያለው ገብረስላሴ ማናቸው? የተወለዱ የታደጉ የተማሪነት ህይወቶስ ምን ይመስል ነበር? እስኪያጫቱን። እንግዲህ ከተራ ቤተሰብ ነው የወጣሁት። በአንደኛ ደረጃ ትምህርት ቤት ደሴ ንጉስ ሚካኤል ነበር። በኋላ ወይዘሮ ሴን ሆነ። ፈተና ተፈተን ብሔራዊ ፈተና በፈተናው ተመርጠን አዲስ አበባ አዳሪነት ሴትም አዳሪ ትምህርት ቤት አዲስ አበባ ምኒሊክ ገባሁ። ምኒሊክ ትምህርት ቤት ከተማርኩ በኋላ ወደ መምህርነት ሄድኩኝ። ከመምህርነቱ ተመልሼ እንደገና ዩኒቨርሲቲ ኮሌጅ ሄጄ ተፈትኜ ከሌሎቹ ጋር ለሀያ ሆኖን ዩኒቨርሲቲ ኮሌጅ ለቢኤ ዲግሪ ኤዱኬሽን Că pentru a arată mai multe lucruri, pentru a la distincția eu bandic de 2800 de studenți în iar Deci, pentru a fi în Bali, în Bali, în Bali, în Bali, în Bali, în Bali, în Bali, în Bali, în Bali, în Bali, în Bali, în Bali, în Bali, în እዚያም የሚሰጠውን ትምህርት ጨርሱ። ዘመኑን ያስታውሱን እስኪ የሆነው በናይንቲን ሲክስቲ ነው ሃምሳ ሶስት። በኢትዮጵያ ቆራጠና ላ እና እንዲያውም ሃርቨርድ ግራጁዌት ስኩል ማስተርስ ዲግሪ የሚያገኘሁት በአስራ ሁለት ወር የዩናይትድ ስቴትስ መንግስት ለመቀጠል ብትፈልግ እንፈቅድልሃለን አሉኝ። የምን አስደበት ከብዙ ጊዜ በትምህርት ላይ በመድከም ነው እና ግን እንትን ያገኘሁት ወደፊት ማስበው አረጋለሁ እንጂ አሁን ይበቃኛል፣ ሀገር ይሄዳለሁ ብዬ ኢትዮጵያ ተመልሶ ተመልሶ ይሄዱ። ከትምህርት ቤት በኋላ መልካም፣ ወደ ሀገር ውስጥ ከተመለሱ በኋላ ከዛሬ ሀምሳ አመት በፊት ግድም ገና በወጣትነቱ ኋላ ላይ የእድሜ ልክ ስራው ለመሆን ወደ በቃው ወደዚህ ስርዓተ ትምህርት ቀረጻ ያመሩበትን ጉዞ ደግሞ ያጫወቱን እስኪ ኢትዮጵያ ሴት የመንግስቱ ንዋይ ግርግር የመንግስቱ መንግስቱ ነው ያደረገውን ሲል ሲነሳ የመምህራን ማሰልጠኛ ነበረ፣ ቀበልና ኮከበ ጽፋት። ያ አንድ ስድስት ወር እንዳስተማርኩኝ ከዚህ የሞታው ዲግሪ ያላቸው ጥሩ የተመረቁ ሰዎች በመንግስት መስሪያ ቤት እንዲያገለግሉ አስገቡ ተብሎ መንግስት ወቀሳ ስለደረሰበት የትምህርት ሚኒስቴር ሚኒስቴሩና የምክክል የምክትል ሚኒስትራቸው ዶክተር መንገሻ ገብረ ህይወት ይባላል መርጠው የስርአተ ትምህርት ሀላፊነቱን እንድትወስድ ተመርጠሃል ብሎ ወደ ትምህርት ሚኒስቴር ገባሁ ትምህርት ሚኒስቴር አራት ዓመት በሰራሁበት ጊዜ የቱ ፕሮግራም የሚሰጠው በእንግሊዝኛ ነበር አማርኛም አንዳንድ ቦታ እንጓያ ያደርጋሉ ግን በጠቅላላው በእንግሊዝኛ ነበር። ደግሞ በዚህ ላይ የተያያዘም አልነበረም። እና ትምህርቱ በአማርኛ ቋንቋ እንዲሆን ከአንድ እስከ ስድስት አስፈላጊውን ስርዓተ ትምህርት እና ለየትምህርቱ ደግሞ መጽሐፍት እንዲዘጋጅ ተደረገ። ከተዘጋጀ በኋላ ለንጉሱ ቀረ። ንጉሱ በደስታ በኢትዮጵያ በሙሉ እንዲሰራበት ብለው አወጁ። እና በዚህ ብዙ ያልተደሰቱም ሰዎች ነበሩ። በእንግሊዝኛ ካልሆነ ትምህርቱ ጥሩ አይሆንም የሚል እምነት ነበራቸው። ሌሎች ደግሞ እንደኔ ያሉት እንግሊዝኛውን ነው የሚማረው? ትምህርቱ ነው የሚማረው? ሁለቱም ላይ ወይ ደግሞ ጥሩ እንግሊዝኛ የሚናገር አስተማሪ ምስጥ አለዚያ ሊማሩ አይችሉም። እነዚህ ልጆች ደግሞ በአሁን ባሉበት የአእምሮ እድገት ላይ በልጅነታቸው ብዙ ኪሪዮሲቲ ብዙ መማር የሚችሉ ብዙ ኢምፕሪንት እንደረግበት ጊዜ ስለሆነ ይህንን ወርቃማ ጊዜ እንዲሁ በከንቱ ማሳደፍ የለባቸው። በሚማሩት በሚቀናቸው ለአማርኛው ከተሳካላ ወደ ሌሎች ብሔር ቋንቋ በዚያ አይነት እንዲስፋፋ ተደርጎ ከዚያም አልፎ በሁለተኛ ደረጃ እና በኮሌጅም በአማርኛ እና ሌሎች ኢትዮጵያ ቋንቋዎች

በዚያ ዘመን ይሄ ክርክር ነበር የሚነግሩኝ። ዘመን እንግዲህ የሕይወት ታሪኮ እንደሚያስረዳው 1955 እስከ 59 በነበረው ነው የኢትዮጵያ ትምህርት ሚኒስቴር እንደገና ትምህርት ክቡር አቶ አካል ወርቅ ሀብት ወልድ ነበሩ። ከሳቸው በፊት የነበሩት ክቡር ደብረ መስቀል ክፍለ ጊዜ ነበሩ። እና ዶክተር መንገሻ ገብረ ህይወት መከተላቸው ነበሩ። በእነሱ ጊዜ ነው መጽሐፍቱ የተዘጋጀው። እና መጽሐፍቱ ሲዘጋጅ ያልተደሰቱ ሰዎች ወዳቶ አካለወርቅ ሀብተወልድ ሄደው ሁኔታ በቀን አልተመለከቱትም። እኔም ደስታ ላይ ምክንያቱም የነበርኩበት ስራ በጣም ከባድ ስለነበረ ተመርሬ ነበር። በሆነ ድክም ምን ብሎ ነበር እና አሜሪካ መሄድበት መንገድ ሳገኝ በደስታ ሄድኩት።